ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ25 እና በ22 ሜትር ባንድ እንዲሁም በናይል ሳት በአማርኛ የሚሰማው ፕሮግራም አሁን ጀመረ። በደቡብ አፍሪካዋ የደርበን ከተማ በውጭ ሀገር ዜጎች ላይ የደረሱ ጥቃቶችን በመቃወም በሺዎች የሚቆጠሩ ደቡብ አፍሪካውያንና ሌሎች ፍልሰተኞች ዛሬ ሰላማዊ ሰልፍ አካሄዱ። በዚህ ዙሪያ የዕለቱ አብይ ርዕስ ትንታኔ ይሰጠናል። ወደ ኋላ ላይ የባህል መድረክ፣ እንዲሁም ሳይንስና ህይወት የዛሬ መደበኛ ቅንብሮች ናቸው። እንደምናመሻቸው አድማጮች የምናስተናግዳቸው አዲሱ አበበና እኔም አዳኒት ፍስሐየንን ፕሮዲሰራችን ቴሊላይን ባክ ነው። ዛሬ ሐሙስ ሚያዝያ 8 2007 ዓ ም ነው አሁን ዜናውን እናስቀድማለን። በደቡብ አፍሪቃ ከተማ ደርባን በብዙ ሺህ የሚቆጠሩ ሰዎች የአምስት ሰዎችን ህይወት ያጠፋውንና በብዙ ሺህ የሚቆጠሩትን ደግሞ ከመኖሪያቸው ያፈናቀለውን ጸረ የውጭ አገር ተወላጆች ግጭትን በመቃወም ሰልፍ አካሄዱ። አራት ሺህ የሚሆኑ ሰዎች ጸረ የውጭ አገር ተወላጆች ዝንባሌ ይውደም፣ የተባበረች አፍሪቃ ትኑር የሚል መፈክር እያሰሙ ተሰልፈዋል። የከተማይቱ ነዋሪዎች፣ ተማሪዎች የሃይማኖትና የፖለቲካ መሪዎችም ተሳትፎበታል። ጆሐንስበርግ ከተማ አካባቢ ደግሞ የውጭ ተወላጆች ይዞታ የሆኑ ሱቆችን ለማጥቃት ዛሬ በተሰባሰቡ ጸረ መጤ ሰዎች ላይ ፖሊሶች የጎማ ጥይቶችንና እምባስ መጭ ጋዝ ተኩሰዋል። በደቡብ አፍሪካ የተነሳ ውጭት መጀመሪያ ላይ የሶማሊያውያንና ኢትዮጵያውያን ይዞታ በሆኑ ሱቆች ላይ ያነጣጠረ ነበር። አሁን ግን ጥቃቱ ወደ መላ አፍሪካውያን መጤዎች ተስፋፍቷል። ብዙዎቹ በፍርሃትና በጭንቀት ሸሽተዋል። ብዙ ቤተሰቦች በግጭቱ ምክንያት በመጠለያ ሰፈሮች ተጠግተው በታጠቁ ዘቦች ዘቦች እየተጠበቁ ናቸው። በደቡብ አፍሪካ ድህነትና ስራ አጥነት እየተስፋፋ በመሄዱ የውጭ አገር ተወላጆች የሥራ ዕድል እየተቀራመቱ ነው የሚል ስሜት አድሮባቸዋል። ቀደም ሲል እንደገለጽነው የዕለቱ አብይ ርዕስ ሰፋ አድርጎ ይተነትናል። ከቻይናው ጓንግዙ አየር ማረፊያ ወደ አዲስ አበባ ለመብረር የተነሳው የኢትዮጵያ አየር መንገድ ጉዞውን ከማጠናቀቁ በፊት ሁለት የማረፉ ተገለጸ። ይህ 777-300 ኢአር የመንገደኞች አይሮፕላን ሁለት ያረፈው በህንዱ ሙምባይ አይሮፕላን ጣቢያ መሆኑ ታውቋል። አዲሱ አበበ ዝርዝር ዘገባ አለው። ዴይሊ ሜል የተባለው የእንግሊዝ ጋዜጣ የህንድ መገናኛ ብዙኃንን ጠቅሶ በዘገበው መሠረት ከቻይና ወደ ኢትዮጵያ የአስር ሰዓታት የቀጥታ በረራ የነበረው የኢትዮጵያ አየር መንገድ ሁለት ለማረፍ ተገደደ። አንድ በነዳጅ እጥረት፣ ሁለት በሞተር ብልሽት። በዚሁ መሰረት ይህ ከደቡባዊ ቻይና የተነሳውና በቀጥታ ወደ አዲስ አበባ መብረር የነበረበት ቦይንግ 777 300 ኢአር አውሮፕላን ሁለት ጊዜ ወደ ህንዷ ሙምባይ ኤርፖርት መመለሱ መንገደኞችን አስቆጥቷል ይላል ዜናው። በዚሁ ምክንያት ከአስራ አራቱ የአውሮፕላን ሰራተኞች ሌላ በውስጡ የነበሩ 283 መንገደኞችም በሆቴል እንዲቆዩ መደረጉም ተዘግቧል። ከዓለማችን ካሉት አየር መንገዶች አስተማማኝ መሆኑ የሚነገርለት የኢትዮጵያ አየር መንገድ የአስር ሰዓቱ በረራ እንደምን አንድ ሙሉ ቀን ፈጀበት? በአሜሪካ ክልል የአየር መንገዱ ዋና ሥራ አስኪያጅ አቶ ንጉሱ ወርቁ ከበላይ አገኘሁ ያሉኝን መልስ በኢሜይል ልከውልናል። ምንጊዜም ለመንገደኞቹ ምቾት ቅድሚያ የሚሰጠው አየር መንገድ ለተፈጠረው አለመመቸት ይቅርታ ይጠይቃል። የተጠቀሰው አውሮፕላን መጠነኛ የቴክኒክ እክሎች ስለደረሱበት ለጥንቃቄ ይሆን ዘንድ ወደ ሙምባይ ተመልሶ ለማረፍ ተገዷል። እክሎቹ ከተስተካከሉ በኋላም እንደገና በመከሰታቸው አሁንም ለጥንቃቄ ሲባል ወደ ሙምባይ ተመልሷል። የተከበሩ መንገደኞቻችን እንዳይጉላሉ በማሰብም ሆቴል እንዲቆዩ ተደርጎ ጥገናው ከተከናወነ በኋላ አውሮፕላኑ ከሙሉ መንገደኞቹ ጋር በሰላም ወደ አዲስ አበባ በረዋል። ከአቶ ንጉሱ ባገኘነው የኢሜል መልእክት ላይ የተባለው የቴክኒክ እክል ምንነቱ በዝርዝር አልተገለጠም። በዴይሊ ሜል ላይ የሞተር ችግር እንዲሁም ነዳጅ ለመሙላት ተብሎ ስለተገለጸው ዜናም ለአቶ ንጉሱ ከኢሜሉ በኋላ ደውዬላቸው ያ ዜና ስህተት ነው ብለውኛል። አቶ ንጉሱን ለተፋጠነ መልሳቸው እናመሰግናለን። በሙያው የረጅም ጊዜ ልምድ ያላቸው አንድ በስም መጠቀስ ያልፈለጉ ካፕቴን በዚህ ጉዳይ ላይ አነጋግሬ ሁለት ነገሮችን ግምት ውስጥ አስገብተዋል። በነዳጅ በኩል የተከሰተ የተባለውን በሚመለከት የሚጫነው የቤንዚን ክብደት በተመሳሳይ ካልተመዘነ ማለትም አንዱ በኪሎግራም እንደገና ደግሞ በፓውንድ በሚሆንበት ጊዜ ያ ችግር ሊከሰት ይችላል ብለውኛል። በሌላ በኩል ደግሞ የሊኬጅ ወይም የነዳጅ መፍሰስ ከመጣ ይሄም ችግር ሁኔታውን ቤንዚኑን ስለሚቀንስ ሊያጋጥም ይችላል ብለዋል። የሞተር ችግር ስለተባለው እነዚህ 777 300 የሆኑ ዘመናዊ አውሮፕላኖች የቴክኒክ ችግሮች ሲኖራቸው በሰሌዳው ላይ ማለትም ስክሪኑ ላይ ስለሚጽፉ መታወቅ ነበረበት ብለዋል። ከዚህ ሌላ ግን ከጥገና ጉርለት ካልሆነ በቀር ሌላ እንደማይሆን ነው እኒሁ ካፕቴን ጨምረው የገለጡልኝ። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩናይትድ ስቴትስ በዓለም አቀፍ ግንኙነት ላይ የበላይነት ቦታ ለመያዝ እየሞከረች ነው። ሩሲያ ግን ምንጊዜም ቢሆን የመተባበር ፍላጎት አላት ብለዋል ፑቲን። ይህን ያሉት በቴሌቪዥን በሚያደርጉት አመታዊ የጥያቄና መልስ ጊዜ ላይ ነው። በቀጥታ ስርጭት ጥያቄ የሚቀርበው ከሀገሪቱ ሕዝብ ነው። ሚስተር ፑቲን ቀጥለውም ሩሲያ ከሁለተኛው የዓለም ጦርነት በኋላ የራስዋን የልማት ሞዴል በብዙ የምስራቅ አውሮፓ ሀገሮች ላይ በግድ ለመጫን ሞክራለች። ከዛ የተገኘ ጥሩ ነገር የለም። ይሁንና አሜሪካውያንም በዓለም ዙሪያ የራሳቸውን ሞዴል ለመጫን በመሞከር ተመሳሳይ ተግባር እየፈጸሙ ነው። እነሱም አይሳካላቸውም ሲሉ ፕሬዚደንት ፑቲን ነቅፈዋል። በአውሮፓ ሁለተኛው የዓለም ጦርነት ያበቃበትን 70ኛ ዓመት ሞስኮ ላይ በተከበረበት ወቅት የአውሮፓ መሪዎች በበዓሉ እንዳይገኙ ዩናይትድ ስቴትስ ተጽዕኖ አድርጋባቸዋለች ሲሉ ፕሬዚደንት ፑቲን ተናግረዋል። የሩሲያው ፕሬዚደንት ቀጥሎም ኤስ 300 የአየር መከላከያ መሳሪያን ለኢራን ለመሻጥ የሚቻልበትን ሁኔታ ያመቻቹት ኢራን የኒውክሌር ፕሮግራሟን በሚመለከት ስምምነት ላይ ለመድረስ ባሳየችው ፍላጎት ምክንያት እንደሆነ ተናግረዋል። ሞስኮ 800 ሚሊዮን ዶላር የሚያወጡ ኤስ 300 የተባሉ ባትሪዎችን ለኢራን ለመሸጥ የተዋዋለችው እንደ አውሮፓ አቆጣጠር በ2007 ዓ.ም ነበር። ይሁንና የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኢራን ላይ ማዕቀብ በመጣሉ ሩሲያ ኮንትራቱን አቋረጠች። ሞስኮ ማዕቀቡን ለማንሳት መወሰኗን ባለፈው ሰኞ ካስታወቀች በኋላ በዩናይትድ ስቴትስ የኦባማ አስተዳደር በጉዳይ ላይ ስጋት እንዳለው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሩሲያ ኤስ ሶስት መቶ መሳሪያዎችን ለኢራን ብትሸጥ በተባበሩት መንግስታት ድርጅት የተጣለውን ማዕቀብ አይጥስም። ይሁንና ዩናይትድ ስቴትስ በአካባቢ ያለውን አለመረጋጋት ግንዛቤ ውስጥ በማስገባት መሳሪያዎቹ ሊሸጡ የሚገባበት ጊዜ አይደለም የሚል እምነት አላት ይላል መስሪያ ቤቱ። አድማጮች፣ ዜና የሚተላለፈው ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የኢራንና የዓለም ኃያላን አገሮች ቡድን ተደራዳሪዎች የኢራን የኒኩሌር መርሃ ግብርን በሚመለከት የሚያካሄዱት ቀጣይ ዙር ንግግር በመጪው ሳምንት በቪየና ይደረጋል። ንግግሩ የሚካሄደው በመጪው ሳምንት ሮብና ሐሙስ እንደሆነ በአውሮፓ ህብረት ዛሬ በአውሮፓ ህብረት በኩል ዛሬ ታውቋል። ሁለቱ ወገኖች ቀደም ሲል የቀየሱትን የስምምነት መሠረተ ሐሳብ ወደ መጨረሻው ስምምነት ለማድረስ ጥረት ያደርጋሉ። በመጪው ሰኔ 30 ቀን የመጨረሻ ስምምነት ላይ ለመድረስም አቅደዋል። ብሪታንያ ቻይናን፣ ፈረንሳይን፣ ሩሲያን፣ ዩናይትድ ስቴትስና ጀርመንን የሚያቅፈው ቡድን ኢራን ኒኩሌር መሳሪያ እንዳትሠራ ለማረጋገጥ ሲል ኢራን የኒኩሌር ፕሮግራሟን እንድትገደብ ይፈልጋል። ኢራን ከተስማማች ኢኮኖሚዋን የጎደለው ማዕቀብ ኢኮኖሚያውን የጎዳው ማዕቀብ ይነሳላታል። ዓለም አቀፍ የአቶሚክ ኤነርጂ አገልግሎትም በኢራን ከኢራን ጋር ገንቢ ንግግር ማካሄዱን ገልጧል። በተባበሩት መንግስታት ድርጅት ስር የሚሰራው ድርጅቱ የኢራን የኒኩሌር ፕሮግራምን በሚመለከት ከኢራን ጋር የራሱ የሆነ ንግግር እያካሄደ ነው። በቅርቡ ሌሎች ስብሰባዎች እንደሚያደርጉም አስታውቀዋል። የአልቃይዳ አማጽያን ሙካላ በተባለች የየመን ደቡባዊት ከተማ የሚገኝ አብይ አይሮፕላን ማረፊያ እንደተቆጣጠሩ ታውቋል። አማጽያኑ በያዝነው ወር በአካባቢው ትልቅ ስኬት አግኝተዋል። ባለሥልጣኖች እንደሚሉት ሀድራዊት የተባለው የየመን ትልቁ ክፍለ ሀገር መዲናና ወደብ ከተማ በሆነችው ሙካላ የአልቃይዳ ተዋጊዎች ዛሬ በከፈቱት ጥቃት ከወታደራዊ ኃይል ሊገጠማቸው መከላከል አልነበረም። በደቡብ የመን የሚገኝ አብይ የነዳይ ዘይት ማከመቻ ቦታም በአማጽያን እጅ ወድቋል። አንድ የታወቀ የዩክራይን ጋዜጠኛ መንገድ ላይ በተከፈተበት ተኩስ እንደተገደለ ባለስልጣናት አስታወቁ። የዩክራይን የአገር ውስጥ አስተዳደር በድረገጽ ባወጣው መግለጫ ትዴ የተባለው ጋዜጣ ዋና አዘጋጅ የነበረው ኦሌስ ፑዚና ኪቭ በሚገኘው መኖሪያ ቤቱ አጠገብ እንደተገደለ ገልጧል። ጋዜጠኛውን የገደሉት ጭምብል ያጠለቁ ሰዎች እንደሆኑና በመኪና እንዳመለጡ ዘገባዎች ጠቁመዋል። ፖሊሶች ምርመራ እያካሄዱ ነው። በመጨረሻም የገባበት ያልታወቀውን የማሌዥያ ጄት አይሮፕላንን በመፈለግ ተግባር ላይ የተሰማራው የህብረ ብሔር አካል መሪ ባለሥልጣኖች በአሁኑ ወቅት በህንድ ውቅያኖስ የሚፈልግበትን ቀጠና በእጥፍ እንደሚያሰፉ አስታውቀዋል። የቻይና የኦስትሬሊያና የማሌዥያ ባለሥልጣኖች ዛሬ ኳላላምፖር ባደረጉት ጋዜጣው ጉባኤ ስልሳ ሺህ አጸፋ ኪሎ ሜትር ከሚሆነው ቀጠና ስልሳ አንድ ከመቶውን ክፍል ለመፈለግ ተችሏል። ሆኖም የተገኘ ነገር የለም። እስከ መጪው ግንቦት ወር ባለው ጊዜ ውስጥ ምንም ነገር ካልተገኘ የሚፈለግበትን ቦታ በሁሉም አቅጣጫ እንደሚያሰፉና እስከ አመቱ ማብቂያ ድረስ እስከ መጪው ታህሳስ ወር ማለት ነው አይሮፕላኑን የመፈለጉ ተግባር እንደሚቀጥል የኦስትሬሊያው ጠቅላይ ሚኒስትር ወረን ትሩስ ገልጸዋል። ኤምኤች ሶስት ሰባ የተባለው የማሌዥያ እጀት አይሮፕላን ባለፈው አመት መጋቢት ወር ላይ ከኳላላምፑር ወደ ቤጂንግ ሲበር የጠፋው 239 ተሳፋሪዎችን ይዞ እንደሆነ ይታወቃል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ1925 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገናኛለን። የምናስተናግዳችሁ አዲሱ አበበና እኔም አዳኒ ነን። ጥናት መድብሉ ላይ ደጋግመው የሚጽፏቸው ነገሮች ነበሩ። ለምሳሌ አንድ በጣም የታወቀላቸው ኢትዮጵያ ያመለጧት እድሎች በሚል በአስራ ዘጠኝ ሀምሳ ሁለት በነ ግርማሜ ነዋይ የመንግስት ግልበጣ ምክንያት በከሸፈው በአስራ ዘጠኝ ስድሳ ስድስት የነበረውን አብዮት ከዛ በኋላ ደግሞ በአስራ ዘጠኝ ሰማኒያ ሶስት የደርግ መንግስት ወደ ኢህአዴግ መንግስት ሲቀየር የነበረውን ለኢትዮጵያ በጥንታዊ ታሪክ ላይ ያተኮረ ብቻ ሳይሆን ዛሬም ያለውን ትኩሳቱን እየተከታተሉ ያቀርቡ ስለነበረ ትልቁ አስተዋጽኦ ሰው ነው ብዬ እገምታለኝ። በቅርቡ ከዚህ ዓለም በሞት ስለተለዩት ፕሮፌሰር ዶናልድ ሌቨን የፀሐይ አሳታሚው አቶ ኤልያስ ወንድሞ ከተናገሩት ዝርዝሩ በሁለተኛው አጋማሽ ይጠብቃቸዋል። አሁን የዕለቱ አብይ ርዕስ በደቡብ አፍሪቃዋ የደርበን ከተማ ባለፈው ሳምንት አርብ ጀምሮ በውጭ ሀገር ዜጎች ላይ የደረሱ ጥቃቶችን በመቃወም በበርካታ ሺዎች የሚቆጠሩ የደቡብ አፍሪቃ እና ሌሎች ፍልሰተኞች በዛሬው ዕለት ሰላማዊ ሰልፍ አካሄዱ። አንድ ኢትዮጵያውያን አንድ ኢትዮጵያዊን ጨምሮ በትንሹ ለአምስት ሰዎች ሕይወት መጥፋት እንዲሁም ለበርካቶች መቁሰልና ለንብረት መውደም ምክንያት የሆነውን ሁከት የደቡብ አፍሪካው ፕሬዚደንት ጃኮብ ዙማ በዛሬው ዕለት አውግዘዋል። ባልደረባችን ሄኖክ ሰማ እግዚአብሔር እንደዘገበው ግጭቱን በመስጋት በጆሐንስበርግ ከተማ አንዳንድ ሰፈሮች የሚገኙ ኢትዮጵያውያንና የሌሎች ሀገሮች ተወላጆች የንግድ ተቋማት ደርበንን ጨምሮ ተዘግተው ውለዋል። ከአራት ሺህ በላይ የተገመቱ ደቡብ አፍሪካውያን ዛሬ በደርባን አደባባይ ወጥተው በአፍሪካዊ ስደተኞችና ፍልሰተኞች ላይ የሚደርሱ ጥቃቶችን አውግዘዋል። የደርባን ከተማ ነዋሪዎች፣ ተማሪዎች፣ የፖለቲካና የሃይማኖት መሪዎች አፍሪካ አንድ ናት፣ የጥላቻ ጥቃት ይቁም የሚሉ መፈክሮችን አንግበው ለአምስት ሰዎች ሞት ምክንያት ለሆኑ ጥቃቶችና በሺዎች የሚቆጠሩ ሰዎችን እንዳፈናቀሉ የሚነገረውን ጥቃቶች አውግዘዋል። በጆሐንስበርግ ከተማም ውጥረት እንዳለ ከስፍራው ዘጋቢዎቻችን አረጋግጠዋል። ከጆሐንስበርግ ከተማ ወጣ ብሎ በሚገኝ ስደተኞችና ፍልሰተኞች በብዛት የሚኖሩበት ሰፈር ውስጥ የውጭ አገር ዜጎችን የሚቃወሙ ግለሰቦች ወደ አደባባይ ወጥተው ፖሊስ በአስለቃሽ ጋዝ ሲበትኑ ውሏል። የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ በጥቃቶቹ ዙሪያ ከካቢኔ ሚኒስትሮቻቸው ጋር መምከራቸውን ለሀገሪቱ ፓርላማ ገልጸዋል። ፈተናዎች እንዳሉብን ግልጽ ነው። ሆኖም እንዲህ አይነት የአመፅ አድራጎት በውጭ ዜጎች ላይ መፈጸምና ሱቆቻቸውን ማውደም ተቀባይነት የለውም። ስለዚህ ይሄ መቆም አለበት። እንዴት እርስ በርሳችን እንገዳደላለን? ጎበዝ። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ያደረጉትን ንግግርና ያዳመጥ ነው። በዚህ ሳምንት በደርባን ከተማ ጎዳናዎች ላይ ሁከት ተከስቷል። በደቡብ አፍሪካ የሚኖሩ ሰዎች ላይ ያነጣጠሩ ጥቃቶች ያሰጓቸው ኢትዮጵያውያንና የሌሎች አገር ዜጎች ማለትም የሶማሊያ የዚምባብዌና የዛምቢያ እንዲሁም የማላዊ ዜጎች ቤቶቻቸውንና የንግድ ሱቆቻቸውን ዘግተው ነው የሰነበቱት። በደርባን ከተማ ያነጋገርናቸው አንዳንድ ኢትዮጵያውያን እንቅስቃሴዎቻቸውን ገድበው በቤት ውስጥ እንደሰነበቱ ገልጸዋል። ሱቆቻቸውንም ዘግተዋል። በደርባኑ ጥቃት ከተገደሉት አምስት ሰዎች መካከል አንዱ ኢትዮጵያዊ መሆኑን የአስከሬን ማቆያ ሆስፒታል ለቪኦኤ አረጋግጧል። አስከሬኑ ሲሸኝ የነበሩ የአይንማኞችም በግጭቱ የሞተው አንድ ኢትዮጵያዊ መሆኑን አረጋግጠዋል። ሕይወቱ ያለፈው የ22 ዓመቱ ተሰማ ማርቆስ ሲሆን ታላቅ ወንድሙ አሌክስ ማርቆስ በደረሰበት ከባድ ጉዳት በቆዳው ላይ የሶስተኛ ደረጃ የሚባለው አይነት ቃጠሎ ደርሶበት በፕሪንስ መሸኒ ሆስፒታል ሕክምና እየተደረገለት ይገኛል። በደርባን ከተማ የሚገኘው ጌል ስትሪት አስከሬን ማቆያ ጣቢያ ደውለን ባገኘነው መረጃ መሰረት የአንድ ኢትዮጵያዊ አስክሬን ለቀብር መውጣቱን ገልጸውልናል። የደርባኑ ጥቃት የተቀሰቀሰ ሰው የዙሉ ንጉስ ጉድዊል ዘወልተኒ ያለ ሕጋዊ ፈቃድ ወደ ደቡብ አፍሪካ የገቡ የውጭ ሀገር ዜጎችን ከአካባቢያችን እናስወጣ የሚል ንግግር ካሰሙ በኋላ ነው ሲሉ የመገናኛ ብዙሐን ዘግበዋል። ንጉሱ በንግግራቸው እንዲህ ነበር ያሉት፤ የደቡብ አፍሪካ መንግስት እንዲረዳን እንፈልጋለን። ቅማል አናታችን ላይ ቤቱን ሰርቶብናል። እነዚህን ጉንዳኖች ከፀሐይ ላይ አውጥተን እናሰጣቸዋለን። እዚህ የሚኖሩ ስደተኞች ሻንጣቸውን እየሸከፉ ወደ የመጡበት እንዲመለሱን ጠይቃለን። በዛሬው ዕለት ደርባን ከተማ የተካሄደው ሰላማዊ ሰልፍን ሲከታተል የነበረው ይትባረክ በደቡብ አፍሪካ ለአስራ አንድ ዓመታት ያህል እየኖረ ኢትዮጵያዊ ነው። ሁኔታውን እንዲህ ያስረዳል። አንቲ ዘነፎቢያዎች ወጥተው ነበረ። ቀጥሎ ደግሞ እነሱ እነሱን የሚቃወሙ ደግሞ እንደገና መጡ ከዛ ሁለቱ ተጋጩ። መንገድ ላይ ግን ፖሊስ ኮንትሮል አድርጎታል። ምንም ሰው ላይ የደረሰ አደጋ ምንም እስካሁን የለም። ምን ያህል ናቸው? እንግዲህ ግን ግጭት ላይ ናቸው። ይህንን እንግዲህ በቅላይ ሆኜ ነው እያየዋቸው ነው። እንደውም አሁን አሁን ታያቸዋለ። እስቲ ፊት ለፊት የምታየውን ነገር ግለጽልኝ። ፊት ለፊት ላይ በዛ በኩል የዚህ ሀገር ዜጎች ተሰብስበ በአንድ በኩል አሉ። በዚህ ጋር ደግሞ እንደ የዚህ ሀገር ዜጎች በድብልቅ ከኛ ከኛ ጋር ከፎሬነሮች ጋር አሉ መሀል ላይ ፖሊስ አለ እያስተባበረ ነው። በሁለቱም በኩል ጩኸት ነው። ከዛም ጩኸት ከዚህም ጩኸት ነው እንጂ ምንም አሁን ግጭት እስካሁን እስካሁን ግጭት የለም። ያው የአፍ ጩኸት ነው፣ በአፍ ነው እስካሁን። አሁን እንግዲህ የምትገልጽልኝ ቪክቶሪያ ስትሪት የሚባል ሰፈር ውስጥ ነው ነው፣ ቪክቶሪያን ፓርክመንት ዌስት ስትሪት ነው፣ ሬል ዌስት ስትሪት ነው የሚባለው። በትክክሉ ዌስት እና ፊልድ ኮርነር ላይ ነው። እንግዲህ አሁን ከፊት ለፊት ዛሬ በርካታ ደቡብ አፍሪካውያን ናቸው አፍሪካውያን ወንድሞቻችን ላይ የሚደረገውን ጥቃት እንቃወማለን ሲሉ የወጡት አሁን፣ ከፊት ለፊትህ ከምታያቸው ምን ያህሉ እናንተን ደግፈው ነው ያሉት? ምን ያህል ናቸው ደግሞ ተቃውሞ ተፋጠው ያሉት? እኛን ደግፈው ያሉት በጣም በብዛት ያሉ ናቸው። እኛን ደግሞ ተቃውሞ ያሉት ደግሞ ከቁጥር የማይገቡና ዱርዮች ናቸው። ትክክለኛ ቤት ውስጥ የማያድሩ ሰዎች ናቸው አሁን የተቃወሙ ያሉት ለዘረፋና ተንኮል የተዘጋጁ ናቸው እንጂ ጤናማው ህብረተሰብማ ብዙም አብረናቸው ንጻው ላይ እየኖርን ምንም አይናገሩንም እኮ ። እንደ ድሮ ናቸው ፊታቸው እንኳን አልተቀየረብንም። እንግዲህ አሁን ብዙ ሰዎች ኢትዮጵያም ያሉ በማህበረሰብ መገናኛ ብዙኃን በተለይ በኢትዮጵያውያን ላይ እንደዚህ አይነት አደጋ ደረሰ፣ ተቃጥሎ የሞተ ኢትዮጵያዊ አለ፣ በሆስፒታል የሚገኝ አለ የሚለውን በሚመለከቱ ጊዜ በሚሰሙ ጊዜ እንደው ደቡብ አፍሪካውያን ሁሉም ጠቅለው ጥቃት እያደረሱ ወይ ደግሞ የሚበዙት ኢትዮጵያውያን እንደዚህ ጥቃት እየደረሰባቸው እንደሆነ አፍሪካውያንን ጨምሮ እንደዛ ያስባሉ። እና እስቲ ከደቡብ አፍሪካውያኑ ጋር ያላችሁን ግንኙነት፣ ጥቃቱን የሚያደርሱባችሁ እነማን እንደሆኑ ግለጽልኝ። እኛ ከነሱ ጋር ያለ ንብረት በጣም ጥሩ ነው። በጣም ጥሩ ወዳጅነት ነው ያለን። አብረንም እየሰራን ነው። አብረንም እየኖርናቸው ነው ግን አሁን እነዚህ ዱርዬ ናቸው፣ ምን ለዘረፋ የተነሳሱ ወገኖች ናቸው አሁን እያስቸገሩ ያሉት እንጂ ትክክለኞቹ አይደሉም። እና እኔ በበኩሌ የሞቱ የሞተውም አንድ ልጅ ተቃጥሎ ሞቷል። እርግጥ ነው ከትንሽ ከከተማ ወጣ ብለዋል። ሁለት ነበሩ፣ አንደኛው ሆስፒታል ላይ ነው ያለው። ሌላ ደግሞ ሶስት ዝምባብዌዎች አንድ ላይ ሞቱ አሉ። እስካሁን ስድስት ነው ሞት የተባለው። እሱንም ግን ከከተማ ውስጥ ውጣ ወጣ ያለ ቦታ ነው። ከተማ ላይ እስካሁን ምንም አይነት የሞት አደጋ የለም። ዮናስ ፍቅሩ እባላለሁ። እድሜ ሰላሳ ስድስት ነው። ደቡብ አፍሪካ ውስጥ በንግድ ስራ ነው የተሰማራሁትኝ ደቡብ አፍሪካም መኖር ከጀመርኩ ኦልሞስት ና ዘጠኝ ያህል ሆነኛል። መጀመሪያ ሁኔታው እንዲቀሰቀስ ያደረገው ነገር የኳዙልና የዙሉ ኪንግ በተናገረው ንግግር ነው። ስደተኞቹ መውጣት አለባቸው ከተማችን እና ቆሻዋል ምናምን ባለው መሰረት እሱ በተናገረ በሀያ ሁለት ምናምን መሰለኝ የተናገረው ሰውየ እርግጠኛ ማለኑ ቀኑ መጀመሪያ በሀያ አምስት እንቅስቃሴውን ጀመሩ። ስፒንጎ የሚባል አካባቢ ያሉትን አበሾች አጠቋቸው፣ ሱቋቸውን ዘረፏቸው። ከዛ በኋላ ሁለት ቀን ሶስት ቀን በረደ፣ እንደገና ተመልሶ ጀመረ። ከሀያ አምስት ጀምሮ እስከ አሁን ድረስ በትንሽ እንደው ያለ ማጋነን አንድ ሰባ ሰማንያ ሱቆች ተሰብረዋል። እኔ ራሴ ባደረስኩበት አካባቢ ጓደኞቻችን ለማንሳት በየ ሎኬሽኑ ስንሄድ ሱቋቸውን አቃጥሏቸዋል፣ ተዘርፈዋል። እንዳለ በብዛት አበሻው ተዘርፏል። በቃ ሱቅ አልባ ሆኗል። አሁን አበሻው እንዳለ ከዛ አካባቢ ፈልሶ መጥቶ ዌስት ስትሪት የሚባል ቦታ ላይ ያለው እንዳለ ተሰብስቦ አሁን ንብረት የለውም ምን የለውም። ሁሉ ነገሩን አቶ እዚህ መጥተዋል ያሉት እስካሁን ባለውበት ጊዜ ለመጀመሪያ ጊዜ እንደዚህ ነገር አይቼ አላውቅም። ዘጠኝ ዓመት ስኖር እንደዚህ አይነት ጥቃት አበሻው ላይ አይቼ አላውቅም። አሁን የመጀመሪያ ጊዜ ነው። በእርግጠኝነት እኔ ያየሁት ሬሳውን የሚሸኘት አንድ ልጅ የተቃጠላለ የእሱ ወንድምም ከኔ ሱቅ አጠገብ ነው። ለቅሶ የተቀመጡት አንድ ግድግዳ ያለ ነው። እሱም ተቃጥሏል። በአንዱ በኩል አንድ ጆሮ እጁ ምናም ተቃጥሏል። አንደኛው ልጅ ሬሳው የተቃጠለውን ከትናንቱ ጋር ዮናስ ለሰጠህን ማብራሪያ በጣም አመሰግናለሁ። እሺ በጣም እኔም አመሰግናለሁ። አሁንም በደቡብ አፍሪካ እንቆያለን። ሰሞኑን በደቡብ አፍሪካ የተቀሰቀሰው በስደተኞች ላይ ያነጣጠረ ጥቃት ለአምስት ሰዎች መገደልና ለብዙ ሺዎች መፈናቀል ምክንያት ሆነ። በቀዳሚነት ንብረትነታቸው የሶማሊያንና የኢትዮጵያን በሆኑ የንግድ ሱቆች ላይ ያነጣጠረው ይህ የአመፅ ጥቃት አሁን በዚያች ሀገር የሚኖር ማንኛውንም አፍሪካዊ ስደተኛ ኢላማ ወደ ማድረግ መሸጋገሩ በነኚህ ማህበረሰብ አባላት ዘንድ ከፍተኛ ስጋት መፍጠሩና ተስፋ ወደ መቁረጥ ማምራቱ ተዘገበ። ቱሶ ኩማሎ ከጆሃንስበርግ ያጠናቀረውን ዘገባ ዝርዝር ሰለሞን ክፍለ ያቀርበዋል። አሉላ ከበደ ያቀርበዋል። የሶማሌ ተወላጁ ኢብራሂም ሙሐመድ አሊ ጆሃንስበርግ ውስጥ የቡና መጠጫ ካፍቴሪያ ባለቤት ነው። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም በደቡብ አፍሪቃ የደረሰው በስደተኞች ላይ የተነጣጠረ ጥቃት አስከፊ ትውስታ ዛሬም ከአእምሮ እንዳልጠፋ ይናገራል። ወንድሙን በሕይወት ያጣውና በመኪና ጥገና መስጫ መደብሩ ላይ በደረሰው የንብረት ውድመት ለጉዳት የተዳረገውም ያኔ ነበር። በዚያ ጥቃት የስደተኛ ጥላቻ ያላቸው ሰዎች ወንድሜን ገደሉት። ዝርፊያ በፈጸሙበት ጊዜ በጥላቻ ተነሳስተው ገደሉት። የመስሪያ መሳሪያዎችንና ገንዘቤንም አጣሁ። ያን ሁሉ ጉዳት ካደረሰ ጥቃት ሰባት ዓመታት ቢያልፍም በጥላቻ የሚመራው አመፃ ግን አገረሸ። እናም የውጭ አገር ተወላጅነት ያላቸው የዚያች አገር ነዋሪዎች ዳግም ስጋት ላይ ወደቁ። በሶዌቶ ከተማ ያሉ ሶማሊያውያንና ኢትዮጵያውያን ባለግሮሰሪዎች ጥቃቱ ከተነጣጠረባቸው ውስጥ ቀዳሚዎቹ ናቸው። ንግድና ንብረታቸውን በነጠቋቸውም ግለሰቦች ከቄው ተባረሩ። በደርባን የንግድ ሱቅ ባለቤት በሆኑ የውጭ አገር ተወላጆች ላይ የጀመረው ጥቃት አሁን ተስፋፍቶ ማንኛውንም የሌላ አገር ተወላጅ የሆነ አፍሪካዊ ኢላማው አድርጓል። በብዙ ሺዎች የሚቆጠሩ ከይዞታቸው ተፈናቅለው በየስብሳቡ ለመጠለል ተገደዋል። ከስዌቶ በስዌቶ የነበራትን የንግድ ሱቅ በኃይል ተነጥቃ የተባረረችው ሳራ ኪዳኔ አሁንም በብጥብጡ ከደረሰባት የመንፈስ መረበሽ እንዳልወጣች ያስታውቃል። ምንም ሰላምም ሆነ ደህንነት አይሰማኝም። እኔ የተቀማሁት ብዙ ነው። ህይወቴንም ላጣ ነበር። ምን ልል እንደምችል አላውቅም። ተመልሼ ወደዚያው ከመሄድ ሌላ አማራጭ ግን የለኝም። ምንም አይነት አማራጭ የለኝም። ጥሩ ሰዎች አይደሉም እነዚህ። እንደገና ጥቃት ሊሰነዝሩብኝ ይችላሉ። አንዳንድ የጥቃቱ ሰለባዎች ደግሞ አይተው እንዳላዩ ፊታቸውን አዙረው ማለፍ መረጡ ሲሉ የደቡብ አፍሪቃ ፖሊሶችን ያማራሉ። የ32 ዓመቱ ጌታው አንዮ ይህን መሰል ምሬት ከሚያሰሙት ውስጥ አንዱ ነው። የደረሰብኝን ለፖሊስ ለማመልከት ከፖሊስ ጣቢያ ብሄድም ማንም በደሌን ሊሰማና ሊረዳኝ የሚፈቅድ ፖሊስ አላገኘውም። ምን እየሆነ እንደሆነ ልረዳ አልቻልኩም። አንዳችም እርዳታ ግን አላገኘውም። የሀያ አምስት ዓመቱን ዮሐንስ አለሙን የመሳሰሉት ደግሞ አሁንም በሆነው ነገር ግራ እንደተጋቡ ናቸው። አፍሪቃዊ ወንድሞቻችን ነን። ይሄን ሁሉ መከራ እንድንሸከም ለምን ወሰዱ? ወንድሞቻችንን ገደሉ፣ የሸቀጣሸቀጥ መደብሮቻችንንም ዘረፉ። የደቡብ አፍሪቃ ባለስልጣናት ግን አገሪቱ በስደተኞች ላይ በተነጣጠረ የጥላቻ ዘመቻ ተውጣለች የሚለውን አይቀበሉም። የወንጀል ጥቃቶች ናቸው ባይ ናቸው። አብዱረዛቅ አሊ ኦስማን በደቡብ አፍሪቃ የሶማሌያውያን ማህበረሰብ ቦርድ ዋና ጸሐፊ ናቸው። የባለሥልጣናቱን ማስተባበያ እሳቸው ደግሞ በተራቸው አይቀበሉም። For me, actually, it's uh, pure xenophobic attacks which have been targeted by the foreign nationalists. ይሄ ለእኔ በአገሪቱ በሚኖሩ የውጭ ተወላጅነት ባላቸው ስደተኞች ላይ የተነጣጠረ የጥላቻ ዘመቻ ነው፣ በተለይም ትንንሽ መደብሮች ባላቸው ላይ። ስለዚህ ግልጽ ነው። በውጭ አገር ነዋሪዎች ላይ እየተሰነዘሩ ያሉት ጥቃቶች በየዕለቱ እያየሉ ቢመጡም በተለይ ኢትዮጵያውያንና ሶማሊያውያኑ ወደ አገራችን ከምንመለስ እዚሁ ብንሞት ይሻላል እያሉ ነው። ቀደም ሲል የሰማችሁት ረዘም ያለ የዕለቱ አብይ ርዕስ ነበር። ያም በደቡብ አፍሪካው አካባቢ በውጭ ሀገር ተወላጆች ላይ ያነጣጠረውን አመፅ በስፋት የሰማበትና የተዘገበበት ነበር። መጽሔት ደግሞ ይህን አዘጋጅቷል። ፕሬዚዳንት ባራክ ኦባማ በምዕራብ አፍሪካ የተቀሰቀሰውን የኢቦላ ወረርሽኝ ለመዋጋት ከፍተኛ ሲሉ የገለጡትን ርብርቦች አወድሰው ቫይረሱ ከምድራችን ጨርሶ እስኪጠፋ ግን የዓለም አቀፉ ህብረተሰብ ነቅቶ መጠበቅ እንዳለበት አስጠንቅቀዋል። የዩናይትድ ስቴትሱ ፕሬዚዳንት በትናንትናው ዕለት ከሦስቱ የምዕራብ አፍሪካ አገሮች መሪዎች ጋር ተሰብስበው በኢቦላ ክፉኛ የተመቱ አካባቢዎች እንዲያገግሙ በሚያስችሏቸው ጥረቶች ዙሪያ መክረዋል። በዋይት ሐውስ ቤተ መንግሥት የቪኦኤ ዘጋቢ ሉዊስ ራሚሬዝ ያደረሰንን ዘገባ ሰሎሞን ክፍል ይዟል። ጊኒ፣ ላይቤሪያና ሲየራ ሊዮን የኢቦላን ቫይረስ ስርጭት ለመክታት በዩናይትድ ስቴትስ እርዳታ አማካኝነት ስኬት ማስመዝገባቸው በግልጽ የሚታይ ጉዳይ ነው። ኢቦላ በአካባቢው ሀገሮች ውስጥ ብቻ አስር ሺህ ሰዎችን ከጨረሰ በኋላ ዛሬ አሃዙ በእጅጉ ቀንሶ በጊኒና ሴራ ሊዮን በቫይረሱ አዲስ የተያያዙ ሰዎች ቁጥር ባለፈው ሳምንት ወደ አርባ ወርዷል። በላይቤሪያ እንዲያውም አንድም የተመዘገበ አዲስ በሽተኛ የለም ተብሏል። ፕሬዚደንት ኦባማ ትላንት ከሦስቱ አገሮች መሪዎች ጋር በተገናኙበት ጊዜም የኢቦላ ወረርሽኝ ሰለባዎችን ለማከም ባለሙያዎች ደፋርና ቆራጥ እርምጃ ወስደዋል ሲሉ አሞግሰዋል። አሁን ደግሞ የጋራ ግባችን በሆነው የሕሙማን ቁጥር ወደ ምንም ደረጃ ለማውረድ አትኩረናል ያን ለማድረግ ደግሞ ነቅተን መስራት አለብን። ዓለም አቀፍ ሕብረተሰብም ሙሉ በሙሉ ከእነዚህ ሦስት አገሮች ጋር ተባብሮ በመስራት በዚህ አካባቢ ኢቦላ ጨርሶ እስኪጠፋ መርዳት ይኖርበታል። ኢቦላ በእነዚያ ሦስት የአፍሪካ አገሮች ውስጥ አስር ሺህ ዜጎቻቸውን ከመጨረሱም በላይ ኢኮኖሚያቸውን ክፉኛ ጎድቷል። በመሆኑም መሪዎቹ ለመልሶ ግንባታው ጥረት እርዳታ እንደሚያስፈልጋቸው በመግለጽ እየተማጸኑ ነው። ወደፊት በተመሳሳይ በሕዝቦቻቸው ላይ ጉዳት እንዳይደርስ ለመከላከልም የጤና ተቋማቱን መገንባት ይፈልጋሉ። ፕሬዝደንት ባራክ ኦባማም ትላንት ሲናገሩ ዩናይትድ ስቴትስ ለሦስቱ በኢቦላ ለተጎዱ ሀገሮች እርዳታ ለመለገስ እንደምትፈልግ አስታውቀዋል። የጊኒ የሴራሊዮንና የላይቤሪያ መሪዎች በዚህ የዋሽንግተን ጉብኝታቸው ወቅት የዓለም ባንክና አይኤምኤፍን ከመሳሰሉ ከፍተኛ የገንዘብ ተቋማት ባለሥልጣናት ጋር ለመገናኘት እቅድ ተይዞላቸዋል። ዩናይትድ ስቴትስ እንደሚታወቀው ቫይረሱ በተቀሰቀሰበት ወቅት በሺዎች የሚቆጠሩ ወታደሮችን ወደ ምዕራብ አፍሪካ ልካ የሕክምና መስጫ ማዕከሎችን በማቋቋም የሕክምና እርዳታ ሰጪዎችን በማሰልጠንና የዓለም አቀፉን ምላሽ በማስተባበር መርዳታቸው አይዘነጋም። በያዝነው ሳምንትም የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪና የአፍሪቃ ኅብረት ተወካይዋ ኮሳዛና ላሚኒ ዙማ በአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከሎችን ለመፍጠር ያስችላል ያሉትን ስምምነት ተፈራርመዋል። ዩናይትድ ስቴትስ ለተቋማቱ የቴክኒክ አማካሪዎችን በመላክና በገንዘብ ትረዳለች ተብሏል። ማዕከሎቹ በያዝነው የአውሮፓውያኑ ዓመት ማብቂያ ሥራቸውን ይጀምራሉ ተብሎ ይጠበቃል። ይህ የአሜሪካ ድምጽ ሬዲዮ ከዋሽንግተን ዲሲ በየቀኑ በአማርኛ ከሚያስተላልፈው ፕሮግራም የዛሬ ሐሙስ ሚያዝያ 8 27 ዓ.ም ዝግጅታችን ነው። መልካም ቆይታም እንመኛለን። እስከ አራት ሰዓት ድረስ አብራችሁን አምሹ። ጥቂት የሙዚቃ ረፍት እንድናደርግ እዚህ ጋር ፈቀድን። ይህም ሙዚቃ ያገኘ ነው። ስለ ደቡብ አፍሪካ በተለይ በአሁኑ ሰዓት የሚካሄደውን በውጭ ሀገር ዜጎች ላይ ያነጣጠረውን ጥቃት የተመለከተ በዛ የተዘጋጀ አዲስ ዜማ ነው። መልካም ምሽት። Envision an Africa united. An Africa without borders, where we are one under the same African sun. Guiani to Johannesburg, Zambia to Congo, Brazzaville. My brother from another mother is still my brother. We breathe the same air. We share the same sun. I'm a migrant. Are you a migrant too? Nafuma ba nafika ba. In life, we need to hold each other's hand and never let go. Yeah, we look the same, we feel the same pain. Got the same love running in the system. We share the same sound, brother. re bontse mebhala really man ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወደ ሁለተኛው አጋማሽ እናልፋለን። የባህልና ማህበረሰብ መድረክ ይቀጥላል። ባህልና ማህበረሰብ ለምሽቱ በቅርቡ ከዚህ ዓለም በሞት በተለዩት የኢትዮጵያ ወዳጅና የኢትዮጵያ ጉዳዮች አዋቂ በአሜሪካው የማህበረሰብ ጥናት ባለሙያ በፕሮፌሰር ዶናልድ ሌቭን ሕይወትና ሥራዎች ላይ የተጀመረ ውይይት ተከታይ ነው። ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። በዛሬ ዝግጅቱ የፀሐይ አሳታሚ ዋና ሥራ አስፈጻሚ አቶ ኤልያስ ወንድሙንና በኢትዮጵያ የቀድሞ የአሜሪካ አምባሳደር ዴቪድ ሺንን አዋይቷል። አቶ ኤልያስ ወንድሙ በቅርቡ ከዚህ ዓለም በሞት የተለዩትን ፕሮፌሰር ዶናልድ ሌቪንን ሙያዊ አስተዋጽኦያቸውን ለመገምገም ቀደም ሲል በ1965 ዓመተ ምህረት ያሳተሙትን ዋክስ እንድ ጎልድ ወይም በአማርኛዋ ግርድፍ ትርጓሜው ሰምና ወርቅ የተሰኘው በጣም ትልቅ ክብደት የሚሰጠው ስራቸውን በድጋሚ የማሳተም እድል አግኝተሃል። በቅርብ ጊዜ የጻፉትን ኢንተርፕሪቲንግ ኢትዮጵያ ና ሌሎች በርካታ ጥናታዊ ጽሁፎቻቸውንም በአመታዊው ጥናታዊ መድብልህ የማተምና ለንባብ የማብቃት እድል ነበረህ ና ሙያዊ አስተዋጽዋቸውን በተለይ እንደ ዋና ኢትዮጵያ ጉዳይ ላይ የሚጽፍና የበዛውን የእድሜውን ክፍል ከኢትዮጵያ ጉዳዮች ጋር እንደቆየ ሰው ሙያዊ አስተዋጽኦአቸውን እንዴት ትገመገመዋለህ? እንዴት ትመለከታለህ? አመሰግናለሁኝ። የእሳቸው ሙያዊ ስራ በአንድ ወቅት ላይ አተኩሮ የቆመ አይደለም። ከትንሿ ከመንዝ ይጀምሩና እስከ ትልቋ ኢትዮጵያ ድረስ ይሄዳሉ። ከምጽዋ እስከ ኮንሶ፣ ከጅጅጋ ደግሞ እስከ ጂንካ ድረስ ያለውን ይሸፍናሉ። ኢትዮጵያን ለብቻዋ ሳይሆን በዓለም ዙሪያ ያላትን አስተዋጽኦ እና በንጽጽር ደግሞ ከጃፓን ጋር ያወዳድራሉ ከጃማይካ ጋር ደግሞ እንደገና ይመጥናሉ። እና ኢትዮጵያን የሚያዩት ከጥንት ታሪኳ ከክብረ ነገሥት ጀምረው እስከ ዛሬ ድረስ ያለውን የኢትዮጵያን ሁኔታ ይገመግማሉ። በሰው ጥናት ብቻ ሳይሆን ፖለቲካውንም ታሪኩንም ይገመግማሉ። የሰምና ወርቅ በትንታኔ ወስደው ኢትዮጵያዊነትን ማየት እንደሚሞክሩት ሁሉ ዛሬ ደግሞ ያለውን በፖለቲካ ምክንያት ኢትዮጵያ የደረሰችበትን ሁኔታ ይገመግማሉ። መገምገም ብቻ ሳይሆን ደግሞ ለምሳሌ ከቀድሞ ጠቅላይ ሚኒስትር ጋር የተወያዩበት አንዳንድ ሁኔታዎችን ለማስቀየር የሞከሩበት ሁኔታ ሁሉ አለ። አንድ ለየት የሚያደርጋቸው ደጋግመን እንደምንለው ውጭ ካለውም ኢትዮጵያም ካለው ማህበረሰብ ጋር ጥብቅ የሆነ የስራ ግንኙነት ፈጥረው ለመታገል ለመስራት መሞከራቸው ነው። በጥናት መድብሉ ላይ ደጋግመው የሚጽፏቸው ነገሮች ነበሩ። ለምሳሌ አንድ በተለይ በጣም የታወቀላቸው ኢትዮጵያ ያመለጧት እድሎች በሚል በአስራ ዘጠኝ ሀምሳ ሁለት በነ ግርማሜ ነዋይ የመንግስት ግልበጣ ምክንያት በከሸፈው እና ደግሞ በአስራ ዘጠኝ ስልሳ ስድስት የነበረውን አብዮት የተማሪዎች እንቅስቃሴ አስመልክቶ ከዛ በኋላ ደግሞ በአስራ ዘጠኝ ሰማኒያ ሶስት የደርግ መንግስት ወደ ኢህአዴግ መንግስት ሲቀየር የነበረውን እና እስከ ቅርብ ጊዜ ድረስ እስከ ምርጫ ዘጠና ሰባት ድረስ ያለውንም በዚሁ እየገመገሙ ለኢትዮጵያ በጥንታዊ ታሪክ ላይ ያተኮረ ብቻ ሳይሆን ዛሬም ያለውን ትኩሳቱን እየተከታተሉ ያቀርቡ ስለነበረ ይሄ ትልቁ አስተዋጽኦቸው ነው ብዬ እገምታለኝ። አንድ መጨረሻ ላይ የነውጥ አልባ ኢንስቲትዩት በተቋቋመበት ጊዜ መጀመሪያ ከነበሩት መስራች የቦርድ አባላት አንድ ስለነበሩ በዛ ዌብሳይት ላይ ማስታውሰው ገጽ የሚባል አስር ክፍል ያለው በተከታታይ የሚወጣ እንዴት ኢትዮጵያ አሁን ካለበት የእስበራት መጥበቃቀል ቀርቶ መተማመን የሚሰፍንበት ነጻነት ጉብዝናና ለጋራ እድገት መታገል ይቅር መባባል የሚሰፍንበትን መንገድ አስር ገጽ በሚሏቸው የተለያዩ አስተጻፏቸው ጽሁፎች ላይ አቅርበው ነበረ እና ስለ ትናንትናዋ ኢትዮጵያ ብቻ ሳይሆን ዛሬም ስላለች ኢትዮጵያ፣ ነገ ልትኖር የሚገባትን ኢትዮጵያ ከኢትዮጵያ ወጥቶ ዓለም አቀፍ ደረጃ ኢትዮጵያ ምን መሆን እንዳለባት በቅርቡ ይከታተሉ ይጽፉ ያማክሩ የነበሩ ትልቅ መሆን ነበሩ መልካም እውቁ የኢትዮጵያ ጉዳዮች አጥኚና የኢትዮጵያና ኢትዮጵያውያን ወዳጅ ፕሮፌሰር ዶናልድ ሌቪን መጠራት በሚወዱበት ኢትዮጵያዊ የስማቸው ጋሼ ሊቨን በኢትዮጵያውያን በስራዎቻቸው ወደፊትም እንደሚታወሱ እንደሚዘከሩ አምናለሁ። እንደ ወዳጅም እንደ ሙያዊ ግንኙነትህም በቅርቡ ከዚህ አለም በሞት የተለዩትን ፕሮፌሰር ዶናልድ ሌቪንን ህይወትና ስራ ለመዘከር ለሰጠህን አስተያየት ለጊዜ አመሰግናለሁ ኤልያስ፣ እግዜር ይስጥልኝ። ሌላም እንግዳ አሉኝ። ታዲያ በመግቢያው እንደጠቆምኩት ዘመናቸው ቅርብ ቢሆንም እንደ እርሳቸው ሁሉ ከሁለት አስር ታጥ ላይ ለሚሆን ጊዜ ነው ትንሽ አይደለም። በኢትዮጵያ ጉዳዮች ላይ ትኩረት በማድረግ ዘወትር የሚጽፉትን በኢትዮጵያ የቀድሞ የአሜሪካ አምባሳደር ዴቪድ ሺንንም፣ ፕሮፌሰር ዶናልድ ሌቪን እንዴት ይታወሳሉ፣ በተለይ በኢትዮጵያ ጉዳዮችና በኢትዮጵያ ወዳጅነታቸው ስል ጠየኳቸው። Well, I think clearly uh, Professor Levine is is one of the leading American scholars, indeed one of the leading global scholars uh, on Ethiopia. Professor the Levine Beitopia Guddawchkalu, Kaftenya Americawyan Muran, Ndeombalama Kafdara Jam Chemmer Kalut Kaftenya Muram, and Dunacho Bain. Ethiopian Muya Chokhonoca ka sociology, Kasena Sautanat Namremrakwaya, Atantawatal. Srezik Katarik, ከፖለቲካ ሳይንስ ወይም ከምጣኔ ሀብት ባለሙያ በተለየ መልኩ ነው ኢትዮጵያን የሚያውቋት። ስለዚህ በተለይም ስለ አማራ ሕዝብ በደረሱት ዋክስ ኢን ጎልድ ማለት ሰምና ወርቅ በተባለው አይነተኛ መጽሐፋቸው ለኢትዮጵያ ምሁራዊ ጥናት ትልቅ አስተዋጽኦ አበርክተዋል። በጋራ ፍላጎታችሁ ወይም የጋራ ፍላጎታችሁ በሆኑት የኢትዮጵያ ጉዳዮች እንደ ወዳጅ ጓደኛ የሚያነጋግሯችሁ አይጠፉምና የተለየ የሚሉት በጊዜው የተለየ ስሜት ያሳደረበት የልዩነትም ሆነ የስምምነት ሀሳቦችስ ነበሩ አልኳቸው። ብዙ ጊዜ እዚህ ዋሽንግተን ውስጥ ለምሳ ወይም ለራት እንገናኝ ነበር። ይሄ እንግዲህ ኢትዮጵያን የተመለከቱትን አብዛኛዎቹን ጽሁፎቻቸውን ከጨረሱ ወዲህ ነው። የኢትዮጵያን ወቅታዊ ጉዳዮች መከታተላቸውን ግን እንደቀጠሉ ነበሩ። እኔም በእርግጥ የሥነ ሰው ጥናት አይደለሁም፣ አማርኛም አላውቅም፣ የእርሳቸው አይነት ተሞክሮም የለኝም። ነገር ግን ኢትዮጵያ ላይ በብዛት ያተኮሩ ሥራዎች እሠራለሁ። ጠቅላላውን የአፍሪካ ቀንድን ስለማጠናም ኢትዮጵያንም፣ በተለይ በኢትዮጵያ ጉዳዮች ምሁርነት ሳይሆን በአፍሪካ ቀንድ ጉዳዮች አኳያ በመከታተል እሠራለሁ። በእርግጥ የኢትዮጵያ ታሪካዊ መዝገበ ቃላት ተባባሪ ደራሲም ነኝ። ስለዚህ እኔ እናርሳቸው ኢትዮጵያን ከተለያየ እይታ ነበር የምንከታተላት። በእርግጥ ሁልጊዜም እንስማማለን ማለት ባይሆንም የምንጋራቸው አስተሳሰቦች ግን ነበሩን። የሆነ ሆኖ የኢትዮጵያ እውቀታቸውን ምንጊዜም የማከብረው ነው። አሜሪካዊውን በቅርቡ ከዚህ ዓለም በሞት የተለዩትን የኢትዮጵያ ወዳጅና የኢትዮጵያ ጉዳዮች አዋቂ የማህበረሰብ ጥናት ባለሙያ ፕሮፌሰር ዶናልድ ሌቪንን ህይወትና ስራዎች ለመዘከር የተሰናዳው በሁለት ክፍል የተጠናቀረው ቅንብራችን በዚሁ አበቃ። የቀድሞውን በኢትዮጵያ የአሜሪካ አምባሳደር ዴቪድ ሺንንና የፀሐይ አሳታሚውን ዋና ስራ አስፈጻሚ አቶ ኤልያስ ወንድሙን እንግዶችን ለጊዜያቸው አመሰግናለሁ። ጊዜ ውስጥ ልኝ ይህ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት ነው። ሰሎሞን አባተ የሚያቀርበው ሳይንስና ሕይወት የምሽቱ የመጨረሻ ቅንብራችን ነው። ጤና ይስጥልኝ ክቡራትና ክቡራን፣ ከቪኦኤ ሳይንስና ሕይወት ዝግጅት። መቼም የአፖሎን የጠፈር መርሃ ግብር ታሪክ አንድም ያውቃሉ፣ በሕይወት ማለቴ ነው፣ አሊያም ሰምተዋል። ዛሬ አፖሎ 13 ወደ ጨረቃ ከመጠቀች ልክ 45 ዓመት ሆነ። አፖሎ 13 የሰውን ልጅ ጨረቃ ላይ ለማሳረፍ ሦስተኛውን የጠፈር ጉዞ ይዛ ከመሬት ተነስታ ነበር። ሁሌም ያሰቡበት አይደረስም መቼም። አፖሎ 13ም እንደ ታሰበላት ሳይሆን እንዳልታሰበላት ሆና ሌላ ታሪክ ተፈጠረ። የአፖሎ 13 ተሳፋሪዎቹ የአሜሪካው ናሳ አስትሮኖቶች ወይም ጠፈርተኞቹ ጂም ሎቬል፣ ፍሬድ ሃይስ እና ጃክ ስዊገርት ከመሬት የተነሱ ጊዜ እኮ ጨረቃ ላይ ሄዶ ማረፍ ምን ይገድ ነበር። የሰው ልጅ እኮ ከዚህ በፊትም ከአንዴም ሁለቴ ጨረቃ ላይ አርፏል። ድንገት ታዲያ የሚያዝያ 8962 ዓመተ ምሕረቱን የአፖሎ ጉዞ አንዳንዶች ሲሳለቁም አንዳንዶች ከመቆጨትም ሌሎች ደግሞ የአፖሎን ያልታሰበለትን ታሪክና ትምህርቱንም ለማጉላት ሊሆን ይችላል የተሳካ ክሽፈት እያሉ ይጠሩታል፣ ስክስስፉል ፌሊር። አፖሎ 13 መሬትን ለቃ ተነሳች ወደ ምድር ምህዋርም ዘለቀች አ ሂውስተን ችግር ገጥሞናል የበረራው መሪ መልእክት ወደ ሂውስተን ቴክሳሱ የምድር ላይ ማዕከል ተመለሰ ኦክሲጂን የነበረበት አንድ መያዣ መንኮራኩሪቱ ውስጥ ፈነዳ መንኮራኩሪቱ ወደ ፊትም ወደ ኋላም እንዳትቀዝፍ የገጠማት ችግር አንቆ ያዛት የጂም ሎቬልም በጨረቃ ደረት ላይ የመቀመጥ ህልም በዚያው ተደመደመ። ጨረቃ ላይ ማረፍ ሳንችል ስንቀር በረራውን ማቋረጥ ሲኖርብን ጊዜ በጣም አዘንኩኝ። የናሳ የቀድሞ ጠፈርተኛ ጂም ሎቬል ናቸው ዛሬ ለሪፖርተራችን ኬን ፋራቦ ይህንን የሚሉት። ያንን ፍንዳታ ተከትሎ የመጡት ሶስት ቀናት ግን የአፖሎ 13ን ተሳፋሪዎች ከነ ሕይወታቸው ወደ ምድር መመለስ ትልቁና ፈታኙ የምድር ላይ ጣቢያ የበረራ ኢንጂነሮች ስራና ጥረት ነበር ያ አጋጣሚ ጥሩ አመራርና የቡድን ስራ የታየበት ቀውስን እንዴት ማስወገድ እንደሚቻልም በተግባር ያረጋገጠ አጋጣሚ ነበር አፖሎ 13 የማንቂያ ደወል ሆነችልን ብለዋል። ጨረቃ ላይ ለመጀመሪያ ጊዜ ሰው እነ አርምስትሮንግን ይዛ ያረፈችው የአፖሎ 11 አንዱ አብራሪ ማይክል ኮሊንስ ያ በረራ ወደ ጨረቃ መመላለስ ያሉትን አንዳንድ ጉዳዮች፣ ጉዳቶች ናሳና አሜሪካውያን እንዲያውቁ አስችሏል። በእርግጥ ወደ ጨረቃ መክነፍ ከአፖሎ 13 ተልእኮ መክሸፍ ጋር አብሮ አልቆመም። የአፖሎ መርሃ ግብር የተቋረጠው በ1964 ዓ ምት በኢትዮጵያ የዘመን አቆጣጠር ነበር። በእነዚያ ሁለት የድኅረ አፖሎ 13 ዓመታት ውስጥ ግን አራት ተጨማሪ በረራዎች ተደርገዋል ወደ ጨረቃ። ደግሞም ሁሉም የተሳኩ ነበሩ። የመጨረሻውን ሰው የያዘ የጨረቃ ጉዞ የመራው የናሳው በረራ ዳይሬክተር ጌሪ ግሪፊን ነበሩ። የጠፈር ስራችን እንደቀጠለ ነው። ምናልባት የዛሬ 20 ዓመት ማርስ ላይ እናርፍ ይሆናል። ይህንን የምንለው ያኔ በ1964 ዓ ም ሆኖ የማርስ ስኬታችን መሆን የነበረበት በ1984 ዓ ም ነበር ሳይሳካልን ቀረ። እኔን ይሄ ሁኔታ ያሳዝነኛል። ይህ እንዲሆን ለማድረግ የሚችል ብሔራዊ ፍላጎትና አመራርም ሳናገኝ መቆየታችን ያሳዝነኛል። የአፖሎ 13ቱ ጠፈርተኛ ሎቤል የናሳ የጨረቃ ጉዞ እንዲመለስ ይፈልጋሉ። ናሳ ሰዎችን እንደገና ወደ ጨረቃ መላክ አለበት ይላሉ። ምክንያቱም ጨረቃ ላይ ተደላድለን ማረፍን ከተለማመድንና ከተመቻቸን የማርስ ዘመቻችን የተሳካ ይሆናል ብለው ያምናሉ። በእርግጥ ማሎን ህልማቸው አለመሳካቱ ጨረቃን አለመርገጣቸው እውነት ቢሆንም በተፈጠረው ሁኔታ እምብዛም እንደማይቆጩ ይናገራሉ። ምክንያቱም አፖሎ 13 ተሳክቶ ቢሆን ኖሮ ይህን እኮ እንደ ማንኛውም መደበኛ በረራ ሁሉ ያ የዛሬ 45 ዓመቱ የተሳካ ክሽፈት ሳይታይና ሳይታሰብ እንደማንም ቀን ሁሉ ያልፍ ነበር ይላሉ። ደግሞ እኮ ሰው ብዙ ቁም ነገር ተማረበት፣ ለወደፊቱ የጠፈር ጉዞዎቹ ብዙ ቁም ነገሮችን አገኘበት። ደግሞም እኮ በጂም ሎቬል ድንቅ የጠፈር ላይ ድራማ ላይ የተመሠረተው የ1995ቱ በአውሮፓውያኑ የዘመን አቆጣጠር አፖሎ 13 ተብሎ የሚታወቀው የቶም ሃንክስ ፊልምም ባልተሠራ ነበር። ነገርን ነገር ያነሣዋልና ዕለቱ በናሳና በጠፈር ታሪክ ውስጥ ግዙፍ ትርጉም አለውና ይህንን ቀን አስታክኬ አንድ ኤርትራ ውስጥ ተወልደው እዚያው ያደጉ የዛሬ የናሳን የጠፈር ሳይንስ ምርምር መሪ ላስተዋውቃችሁ። ለሙያ ልምምድ አብራኝ የምትሠራው ሳሌም ሶሎሞን ነች። ይህንን ታሪክ ይዛ የመጣችው ዶክተር ፖል መሐፊ ይባላሉ የታሪካችን ባለቤት በናሳው ጎዳርድ የጠፈር በረራ ማዕከል የዓለማት ከባቢ ተፈጥሮ ቤተ ምርምር ኃላፊ ናቸው። ናሳ ፕላኔት ማርስ ላይ ያሳርፋትና ብዙ መረጃ የላከችለት ያለችው ኪሪዮዚቲ ሮቨር ወይም ተሽከርካሪ አንቀሳቃሽና ተከታታይ ቡድንም አባል ናቸው። በምድረ አውሮፓ ሁለተኛው የዓለም ጦርነት እንደተፈጸመ ቄስ ፍራንሲዝ ማሐፊና ባለቤታቸው አርሌና ለሚስዮናዊ ተግባር ወደ ኤርትራ ገቡ። ረዥም የሕይወትና የአገልግሎት ዘመናቸውም ለመጪዎቹ 23 ዓመታት ከኤርትራ ጋር ተጣብቆ ኖረ። እዚያው ኤርትራ ውስጥ የዛሬውን የናሳ ቤተ ምርምር ኃላፊና የሌላ ዓለም ቃኝና አጥኚ ፖል ማሐፊንና ሌሎች ስድስት ልጆችን አፈሩ። እመት አርሌና ዛሬ 97 ዓመታቸው ነው ኤሊኖይ ውስጥ ይኖራሉ። የናሳው ዶክተር ፖል መሐፊ ስለ ልጅነት ጊዜያቸው ለሳሌም ሲያጫውቷት የሰንአፌውን ተራራ እምባ መጠራ የ30 ሜትር ርዝመት ያለውን ጣሊያን መጠራ አናት ላይ የተከለውን የብረት መስቀል አንስተው ያስታውሳሉ። ተራራው አናት ላይ እወጣ ነበር ይላሉ። ከዚያም መስቀሉ ጫፍ ላይ ወጥቼ እንጠለጠላለሁ በአካባቢው ትልቁ ከፍታ ነበር። ንፋስ ይገፋኛል። የሚያስደስት ጊዜ ነበር። ፖል አይዋ በሚገኘው ዶርት ኮሌጅ ኬሚስትሪን እንደ ዋናው የትምህርት ዘርፍ ሂሳብን ደግሞ እንደ ተደራቢ አድርገው አጠኑና በኬሚስትሪው ገፍተውበት ዶክትሬት ዲግሪም ሰሩበት። በዚህ የዓለማት ጥናት ሳይንስ ውስጥ እገባለሁ ብለው ትኩረት ሰጥተውት እንደማያውቁ ይናገራሉ ዶክተር ፖል ድንገት ግን የዛሬ 36 ዓመት አካባቢ ባለቤታቸው በሥራ ወደ ዋሽንግተን ዲሲ ሲዛወሩ እዚያው አጠገብ የሚገኘው የናሳው ጎዳርድ ማዕከል እርሳቸውም ሥራና ሥራ አገኙና ሜሪላንድ ውስጥ መሥራት ጀመሩ። ከዚያም በአውሮፓውያኑ የዘመን አቆጣጠር ከ1980 ዓ ም አንስቶ የጁፒተርን የከባቢ ተፈጥሮ ለማጥናት የሚያስችል በጃንጥላ ወይም በፓራሹት የሚያርፍ መሳሪያ መሥራት ላይ ተጠምደው ነበር። ዛሬ ማርስን በቅርብ ይከታተላሉ። ዶክተር ፖል ማሀፊ። ይህ ታሪክ ይቀጥላል፤ በመጪ ዝግጅት ይዤላችሁ መልሳለሁ። አድማጮች፣ ፕሮግራማችን የሚጠናቀቀው ከምሽቱ ልክ አራት ሰዓት ሲሆን ነው። ፕሮግራማችን በ19 በ22ና በ25 ሜትር ባንድ በመተላለፍ ላይ ይገኛል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከአልቃይዳ አሸባሪው ቡድን ጋር ግንኙነት ያላቸው የአልሻባብ ታጣቂዎች በቅርቡ ምሥራቅ ኬንያ ውስጥ በጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት ከፍተው 148 ሰዎችን ገለዋል። ካምፐሱ ከአልሻባብ ዋና መቀመጫ ከሶማሊያ ዘጠና ማይሎች ርቀት ላይ ይገኛል። የመንግሥቱ ልዩ ጸጥታ ኃይሎች ከስፍራው ደርሰው ከ500 በላይ ተማሪዎችን ሕይወት ከማትረፋቸውም በላይ ጥቃት ካደረሱትም አራቱን ገድለዋል። የኬንያ ጦር ሠራዊትም ለጋሪሳው ዩኒቨርሲቲ ኮሌጅ ጥቃት ምላሽ ሁለት ሶማሊያ ውስጥ የሚገኙ የአልሻባብ ካምፖችን በአውሮፕላን ደብድቧል። ይልና የቪዮርስ አንቀጽ ሐተታውን ይቀጥላል። የጸጥታ ኃይሎች አራቱን አሸባሪዎች ከመግደላቸው በተጨማሪ ሌሎች ተጠርጣሪዎችንም ወደ ሶማሊያ ለማምለጥ ሲሞክሩ ይዘው ማሰራቸውን የኬንያ የሀገር አስተዳደር ሚኒስቴር አስታውቋል። ዩናይትድ ስቴትስ ያን ምስራቅ ኬንያ ውስጥ የደረሰ የአሸባሪዎች ጥቃት አጥብቃ ታወግዛለች። የተለያዩ እምነት ተከታዮችም ተባብረው ይህን አውዳሚ ጽንፈኝነት እንዲያንበረክኩ ጥሪ ታቀርባለች። ዩናይትድ ስቴትስ ለኬንያ መንግሥትና ሲቪል ማኅበረሰቦች እርዳታዋን ትሰጣለች። ከእነርሱና ሌሎች የአካባቢው ሀገሮች ጋር ሽርክናዋን በመቀጠልም በአልሻባብ ላይ እርምጃ ትወስዳለች ሲል የቪዮርስ አንቀጽ አስተያየቱን ይቀጥላል ኬንያ 700 ኪሎ ሜትር በሚሸፍነው ድንበሯ በኩል የሚገቡትን የአልሻባብ ነውጠኞችና የጦር መሳሪያ ለመግታት ብዙ ጥረት አድርጋለች እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ጀምሮም የአልሻባብ ነውጠኞች ኬንያ ውስጥ ብቻ ከ60 በላይ የተገደሉበትን የናይሮቢውን ዌስትጌት የንግድ መናኸሪያ ጥቃት ጨምሮ ከአራት መቶ በላይ ሰዎችን ገለዋል። የኬንያ መንግሥት ከእነዚህ ጥቃቶች ጀርባ እንዳለ የሚጠረጠረውን የአልሻባብ አባል ጠቁሞ ላስያዘ ሰው 220 ዶላር ወሮታ ከፍላለሁ ብሏል። ሙሐመድ ማህሙድ ኩኖ የተባለው ግለሰብ ከወዲሁ በመንግሥቱ ከሚፈለጉ ተጠርጣሪዎች ስም ዝርዝር ውስጥ ይገኛል። ኩኖ በኬንያ ላይ ለሚካሄዱ የጥቃት ዘመቻዎች ዋናው የአልሻባብ አቀናባሪ መሆኑ ይጠረጠራል ይልና ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ የሽብር ጥቃቶችን ለማብቃት በተያያዙ ጥረቶች ከኬንያ መንግሥትና ሕዝብ ጎን በቆራጥነት ትቆማለች ብሏል። ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አንድ ሁለት የፕሮግራም ማሳሰቢያዎች አሉን። ቀዳሚው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 አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ሌላ የፕሮግራም ማሳሰብ ያለን ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጮች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች። የማጠቃለያ ዜና አሰምተ እንሰናበታለን። መዳነች በደቡብ አፍሪቃ ከተማ ደርበን በብዙ ሺህ የሚቆጠሩ ሰዎች የአምስት ሰዎችን ህይወት ያጠፋውን በብዙ ሺህ የሚቆጠሩትን ደግሞ ከመኖሪያቸው ያፈናቀለውን ጸረ የውጭ ሀገራት ተወላጆች ግጭትን በመቃወም ሰልፍ አድርገዋል። አራት ሺህ የሚሆኑ ሰዎች ጸረ የውጭ ሀገር ተወላጆች ዝንባሌ ይውደም፣ የተባበረች አፍሪቃ ትኑር የሚል ጩኸት እያሰሙ ተሰልፈዋል። የከተማይቱ ነዋሪዎች፣ ተማሪዎች የሃይማኖትና የፖለቲካ መሪዎች ተሳትፈውበታል። ከቻይና ጓንግዙ አየር ማረፊያ ወደ አዲስ አበባ ለመብረር የተነሳው የኢትዮጵያ አየር መንገድ ጉዞውን ከማጠናቀቁ በፊት ሁለቴ ማረፉ ተገለጸ። ይህ 777-300ኢአር የመንገደኞች አይሮፕላን ሁለቴ ያረፈው በህንዱ ሙምባይ አይሮፕላን ጣቢያ መሆኑ ታውቋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ዩናይትድ ስቴትስ በዓለም አቀፍ ግንኙነት ላይ የበላይነት ቦታ ለመያዝ እየሞከረች ነው፣ ሩሲያ ግን ምን ጊዜም ቢሆን የመተባበር ፍላጎት አላት ብለዋል። ፑቲን ይህን ያሉት በቴሌቪዥን በሚያደርጉት ዓመታዊ የጥያቄና መልስ ጊዜ ላይ ነው። በቀጥታ ስርጭቱ ጥያቄ የሚቀርበው ከሀገሪቱ ህዝብ ነው። ሚስተር ፑቲን ቀጥሎም ሩሲያ ከሁለተኛው የዓለም ጦርነት በኋላ የራሷን የልማት ሞዴል በብዙ የምስራቅ አውሮፓ ሀገሮች ላይ በግድ ለመጫን ሞክራለች። ከዛ የተገኘ ጥሩ ነገር የለም። ይሁንና አሜሪካውያንም በዓለም ዙሪያ የራሳቸውን ሞዴል ለመጫን በመሞከር ተመሳሳይ ተግባር እየፈጸሙ ነው። እነሱም አይሳካላቸውም ሲሉ ፕሬዚደንት ፑቲን ነቅፈዋል። የኢራንና የዓለም ሀያላን ሀገሮች ቡድን ተደራዳሪዎች የኢራን ኒውክለር መርሃ ግብርን በሚመለከት የሚያካሂዱት ቀጣይ ዙር ንግግር በመጪው ሳምንት በቪዬና ይደረጋል። ንግግሩ የሚካሄደው በመጪው ሳምንት ሮብና ሐሙስ እንደሆነ የአውሮጳ ህብረትና የአውሮጳ ህብረት ዛሬ አስታውቋል። ሁለቱ ወገኖች ቀደም ሲል የቀየሱትን የስምነት መሠረተ ሐሳብ ወደ መጨረሻው ስምነት ለማድረስ ጥረት ያደርጋሉ። በመጪው ሰኔ ሰላሳ ቀን የመጨረሻ ስምነት ላይ ለመድረስ አቅደዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ አሁን አራት ሰዓት በ19 በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም ዛሬ ዝግጅቱን እዚህ ላይ አበቃ። በአማርኛው ፕሮግራም ነገ ማታ ከምሽቱ አንድ እስከ አንድ ተኩል እንዲሁም በመደበኛው እንዲ እንዳሁኑ ከ3 እስከ አራት ሰዓት በምናቀርበው ዝግጅት እንገናኛለን። ለአሁኑ ከፕሮዲሰራችን ቴሊ ላይም ባክ ጋር ያስተናገድናችሁ እኔ አዳነች ፍስሃዬና እኔም አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ቮይስ ኦፍ አሜሪካ